ሰላም ጤናስጥልኝ አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የታህሳስ 27 2014 ዓ ም የጋቢና ቪኦኤ የእሮብ ምሽት መሰናደው ጀምሯል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ዜናው አናውን ሲደረግ ቢዝነስ ኦፍ ፋሽን የአሁኑ ኒውስን ጨምሮ ከመቶ በላይ የፋሽን ኢንዱስትሪ ላይ ኢንፍሉዌንስ ያላቸው ሚዲያዎች ዘግበው ነበርና ያንን ደግሞ ተከትሎ እኛ ራሳችን አይተን ማናውቀው በዌብሳይት ትራፊክ ነበር የገጠመን። ማፊ ማፊ በተሰኘው የንግድ መለያ ስም የምትታወቀው ዲዛይነር መሀሌታ ፈወርቅን የሰማችሁት። ከሰሞኑ ባለም አቀፉ የቶሚ ሄልፊገር ውድድር ላይ ለመጨረሻ ዙር ከቀረቡ ስድስት ምርጦች መካከል አንዷ ሆናለች። የምሽቱ እንግዳችን አድርገናታል። በሌላ ርዕስ ደግሞ ምናልባት ከተወሰነ አመታት በኋላ ደግሞ ዝሆን፣ አንበሳ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው። የሰማችሁት የአረንጓዴ ሀሳቦች ስነ ምህዳር ባለሙያ ከሆኑት መካከል አንዱ ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። መርሃ ግብሩን በመምራት ኤደን ገረመው ካቀናባሪያችን ኤልያስ አስማረ ጋር አብሬያችሁ የምዘልቅ ይሆናል። አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማችኋል። አመሰግናለሁ ኤደን። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትመን ነገ ሐሙስ አዲስ አበባ እንደሚገቡ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኔድ ፕራይስ ትናንት ማክሰኞ ለጋዜጠኞች በስልክ በሰጡት መግለጫቸው አስታውቀዋል። ሮይተርስ ዛሬ በወጣው ዘገባ ደግሞ አምባሳደር ፌልትመን በዚህ ወር ዘጠኝ ወራት ካገለገሉበት የሥራ ኃላፊነት የሚለቁ መሆኑን አስታውቋል። በመተካቸው በቱርክ ከዩናይትድ ስቴትስ አምባሳደርነታቸው በመሰናበት ላይ የሚገኙት አምባሳደር ዴቪድ ስታተርፊልድ እንደሚተኳቸው ሮይተርስ በዘገባው አመላክተዋል። አምባሳደር ፌልትመን ወደ ኢትዮጵያ የሚሄዱት በሰላም ድርድር ጉዳይ ለመነጋገር መሆኑን ኔድ ፕራይስ በትናንት መግለጫቸው አሳውቀዋል። ፌልትማን ወደ ትግራይ የሄዱ እንደሆነም ፕራይስ ተጠይቀው ለአሁኑ መናገር የሚችሉት አምባሳደሩ የሚሄዱት ከኢትዮጵያ ከፍተኛ ባለስልጣናት ጋር ለመነጋገር መሆኑን አመላክተዋል። ጸቡ ፈጥኖ እንዲወገድ እየተካሄዱ ያሉት የሰብአዊ መብት ረገጣዎችና ጥሰቶች እንዲቆሙ፣ ያልተገደበ የሰብአዊ አቅርቦት እንዲኖር፣ ከሰብአዊ እንግልት ሌላ ለአፍሪካ ቀንድ ሰላምና ደህንነት ስጋትም በመሆኑ ኢትዮጵያ ውስጥ በግጭቱ መፍትሄ ላይ ድርድር እንዲካሄድ ለረጅም ጊዜ ስናሳስብ ቆይተናል ብለዋል ፕራይዝ። ዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይትስ ዎች የኢትዮጵያ ባለሥልጣናት በቅርቡ በሳዑዲ አረቢያ ወደ ኢትዮጵያ የተባረሩትን በሺዎች የሚቆጠሩ የትግራይ ተወላጆችን ከሕግ ውጭ በማሰርና በኃይል እንዲሰወሩ በማድረግ እንግልትና በደል ያደርሱባቸዋል ሲል ባወጣው ሪፖርት አስታውቋል። ድርጅቱ ሳውዲ አረቢያ የትግራይ ተወላጅ ስደተኞችን የምትይዝበት አሰቃቂ ሁኔታና በግዳጅ ወደ ኢትዮጵያ መመለሷንም እንድታቆም ጠይቀዋል። ይልቁንም ስደተኞቹ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ስር ሆነው ድጋፍ እንዲደረግላቸው አሳስበዋል። የኢትዮጵያ ባለስልጣናት በተለያዩ ጊዜያት ከሳውዲ አረቢያ የሚመጡትን የትግራይ ተወላጆች እየተቀበሉ አዲስ አበባ ውስጥ ወደሚገኝ ማስተናገጃዎችና አንዳንዶቹም በሕገ ወጥ መንገድ ወደሚታሰሩባቸው ስፍራዎች እንደሚወስዷቸው አመላክተዋል። ወደ ትግራይ የሚጓዙትንም በየኬላ ጣቢያዎቹ በመያዝ የሚያስሯቸው ሲሆን በአፋር ከሚገኘው የሰመራ አውሮፕላን ማረፊያ በኩል የሚገቡትንም አፋር ውስጥ ወይንም ደቡብ ኢትዮጵያ ወደሚገኝ እስር ቤቶች እንደሚልኳቸው አመልክተዋል። ድርጅቱ ለተለያዩ የኢትዮጵያ መንግስት ተቋማት ስለ ሁኔታው ጥያቄ ያቀረበ ቢሆንም ምላሽ አለማግኘቱን ማስታውቋል። የአሜሪካ ድምፅም እንዲሁ ዓለም አቀፍ ድርጅቱ ስላቀረበው ሪፖርት ከኢትዮጵያ ባለስልጣናት መልስ ለማግኘት ያደረገው ሙከራ አልተሳካም። በሕገ ወጥ የሰዎች ዝውውር ጋር በተያያዘ የተለያዩ ክሶች ቀርበውበት በኔዘርላንድ ፖሊሶች ሲታደን የነበረው ጆን ሀብቴ አካ ጆን ወይንም ኦባማም እየተባለ በተለያየ ስም ይጠራል። ከኢንተርፖል ጋር በተደረገ ክትትል ባለፈው ሳምንት ኬንያ ውስጥ መያዙ ተሰምቷል። የደች ዜግነት ያለው ጆን መሰረቱ ከኤርትራ ሲሆን እንግሊዝ ሀገር ውስጥ ንብረት ያፈራ፣ በኔዘርላንድ ተወንጅሎ በሌለበት በፍርድ የጥፋተኝነት ውሳኔ የተላለፈበት ሰው መሆኑ ተመልክቷል። የስደተኞች መብት ተሟጋችና የሬዲዮ አዘጋጅ የሆነችው ትውልድ ኤርትራዊት ስዊድናዊት ሜሮን ስጢፋኖስ ለቪኦኤ የተናገረች የጆን መታሰር ለብዙዎቹ ሕገወጥ የሰዎች አስተላላፊዎች መልእክት፣ ሰዎችን እያሰቃዩ በያገሩ በነጻነት ለሚዘዋወሩትም ትምህርት ነው ብላለች። እንደ ሜሮን ገለጻ ጀውን በዋነኝነት ኤርትራውያን ስደተኞችን እየተከተለ ወደ አውሮፓና አሜሪካ ያሻግራችኋለሁ በሚል በነፍስ ወከፍ ወደ 20 ዶላር እየተቀበለ በፊሊፒንስ፣ ማሌዥያ፣ ሲንጋፑር እና ሌሎች የሲ አገሮች ውስጥ ይጥላቸው እንደነበረ ተገልጿል። በስተ መጨረሻም ሰሜን ኮሪያ ዛሬ ረቡ የባለስቲክ ሚሳይል ጦር መሳሪያ ሙከራ ማድረጓ ተገልጸዋል። ደቡብ ኮሪያና ጃፓን ይሄ የፒዮንግያንግ ያመቱ የመጀመሪያ የጦር መሳሪያ ሙከራ ነው ብለውታል። ሰሜን ኮሪያ ጃጋንግ ከተባለው ሰሜናዊ ክፍለ ግዛቷ ወደ ምስራቅ የባህር ዳርቻ የላከችው ሚሳይል ኪሎ ሜትሮችን ያክል የተመዘገዘገ መሆኑን የደቡብ ኮሪያ ጦርና የጃፓን መከላከያ ሚኒስትር ኖቡኪሺ አስታውቀዋል። ከሰሜን ኮሪያ በኩል ስለ ሙከራው የተሰጠ ማብራሪያ የለም። ሰሜን ኮሪያ ባለፈው ጥቅምት ካደረገችው ሙከራ በኋላ ይሄ የመጀመሪያው መሆኑም ተገልጸዋል። ዩናይትድ ስቴትስ ከሰሜን ኮሪያ ጋር ለመነጋገር ተደጋጋሚ ጥሪ ብታቀርብም ሰሜን ኮሪያ ዩናይትድ ስቴትስ መጀመሪያ የምታራምደውን የጥበኝነት ፖሊሲዋን ማቆም አለባት የሚል ምላሽ መስጠቷ ይታወሳል። ከዜናዎቹ ጋር ሀብታሙ ስዩምን ነበር የሰማችሁት። የጋቢና ቤዬ የሮብ ምሽት ታህሳስ 27 2014 ዓ.ም መሰናዶ ከዋሽንግተን ዲሲ ይቀጥላል። ለዕለቱ አበይ ወዳደረግነው ርዕስ እንሻገር። ማፊ ማፊ ዲዛይን በሚለው የልብስ ዲዛይኖቿ የምትታወቀው ኢትዮጵያዊቷ የልብስ ዲዛይነር መሀሌት አፈወርቅ የቶሚ ሄልፊገር የፋሽን ፍሮንቲር ቻሌንጅ ዓለም አቀፍ የፋሽን ዲዛይነሮች ውድድር ላይ ለመጨረሻ ዙር ካለፉት ስድስት ዲዛይነሮች መካከል አንዷ ሆናለች። በዚህ ውድድር ላይም ከአራት መቶ ስልሳ በላይ ዲዛይነሮች በዓለም ዙሪያ ስራዎቻቸውን አቅርበው እንደነበረ ማወቅ ተችሏል። መሀሌት አፈወርቅን አግኝቼ አነጋግሬያት ነበረ። የሚከተለውን ዘገባ አሰናድቼ ላቸዋለሁ። ላለፉት ሰላሳ ስድስት አመታት በአለም አቀፍ ደረጃ በፋሽን ኢንዱስትሪ ውስጥ ስሙ የገነነው ቶሚ ሂልፊገር የልብስ ብራንድ ልብሶች፣ ጫማዎችን፣ ጌጣጌጥና ሽቶዎችን ለገበያ በማቅረብ ይታወቃል። ይህ ተቋም እንደ ኤሮፓያን አቆጣጠር ከ2018 ዓ.ም ጀምሮ በአለም አቀፍ ደረጃ በፋሽን ስራ ውስጥ ታዳጊ ለሆኑ ተስፋ ለሚጣልባቸው የፋሽን ምርቶች ልዩ ውድድር አዘጋጅቶ ሲያካሄድ ቆይቷል። ዘንድሮም ለሶስተኛ ጊዜ እያካሄደ ባለው ቶሚ ሄልፊገር ፋሽን ፍሮንቲር በተሰኘው ውድድር ላይም ኢትዮጵያዊቷ ዲዛይነር ማህሌት አፈወርቅ ማፊ ማፊ ዲዛይን ከምርጥ ለመጨረሻ ከቀረቡ ስድስት ሰዎች መካከል መገኘቷ ስላሳደረባት ስሜት እንዴት ገልጻለች? ለኛ እንደ ተቋም እጅግ የሚያስደስት ነበረ። ኦፍኮርስ በጣም የሚያኮራም ዜና ነው እኔም ደግሞ እንደ አንድ ግለሰብ አገሩን እንደሚወድ አንድ ኢትዮጵያዊ በጣም በጣም ደስተኛ ነበር። እኔ ደግሞ ማየው ከአንድ ድርጅት በላይ አይ ቲንክ እንደ ሀገርም የሚያኮራ ዜና ነው። ምክንያቱም ነው ለሀገራችን ጥሩ ገጽጠን የሚያሳይ ዜና ነበረ ይመስለኛል። ደስተኛ ነበረን። ማፊ ማፊ ደግሞ ሙሉ ለሙሉ ኢትዮጵያ ውስጥ ያለ ከዲዛይኑ ጀምሮ ጥሬ እቃው እንዲሁም በኢትዮጵያዊ እጆች በባህላዊ መንገድ የተሸመነ ለውጭ ገበያ መብቃት የሚችሉ ዘመናዊ ልብሶችን የሚሰራ ድርጅት ነው እና የእኛ ለዚህ ትልቅ ውድድር ተመራጮች መሀል መግባት አስደሳች ነው ነው ምለው። መሀሌት አፈወርቅ የውድድሩን ሂደት ከአመት በላይ መፍጀቱን ና የተለያዩ ደረጃዎችን አልፈው አሁን ላሉበት መብቃታቸውን ትዘረዝራለች። ከአመት በላይ ፈጅቷል። ውድድር ወደ አንድ አመት እንደዚህ አካባቢ ነው። የውድድሩን አናውንስመንት ከሰማ ጀምሮ ማለት ነው እና ኢሜይልን የደረሰኝ በኋላ ቶሚ ሂልፊገር ፍሮንቲር ቻለንጅ ማለት ያው ቶሚ ሂልፊገር አይ ቲንክ ሁላችንም የምናውቀው ዓለም አቀፍ የፋሽን ድርጅት ነው እና በተለይ የአሜሪካን ሀገር ዋን ኦፍ ዘ ሊዲንግ ነው መሰለኝ፣ እና ሳየው ደስ ብሎኝ ነበረ። ምክንያቱም እንደ ፋሽን ብራንድ እኔ ስጀምርም ጀምሮ እንደ አንድ ፓሽነት ዲዛይነር ኢትዮጵያን የሚያስጠራ ዓለም አቀፍ ድርጅት እንዲሆን ነበር ምኞቴ ማፊ ማፊ እና እስከ ዛሬ የመጣንበትን መንገድ አሁንም የምንሄደው መንገድ ያንን አላማ የያዘ ነው እና ሳየው እንደ ትልቅ ኦፖርቹኒቲ በጣም ኤክሳይትድ ሆኜ ነበረ። በኋላ ግን ማስገባት ያለብን ዶክመንት የውድድሩ ደግሞ ዓለም አቀፍ ነበረ ለአፍሪካ ሳይሆን ዓለም አቀፍ ፋሽን ድርጅቶችን ነበረ አፕሊኬሽኑ የሚቀበለው እና ዲቴይሉን ሳየው ትንሽ ሬ ነገር ይቅርብኝ እንዲ፣ ምክንያቱም ካለብን የስራ ጫና ጋር እንደገና ይህንን ደግሞ ማስኬዱ ይከብድናል ብዬ ትቼው ነበር። በኋላ ወደ አንድ አስራ አምስት ቀን እንደዚህ አካባቢ ሲቀረውን አፕላይ ያደረግኩት የሚያስፈልገውን ዶክመንቶች አስገባሁኝ እና ከዛ ከአንድ ከሁለት ወር በኋላ ነው ቶፕ ቱ ሀንድረድ ውስጥ መግባታችን የሰማ ነው። ከቶፕ ቱ ሀንድረድ ውስጥ ደግሞ ከዛ እንደገና ሌላ ውድድር ነበረው። ሌላ አፕላይ የምናስገባቸው ዶክመንቶች ነበሩ፣ የተለያዩ ኢንተርቪዎች ነበሩ። ከዛ ደግሞ አምሳ ውስጥ ገባን። እሱ እሱ ካለቀ በኋላ ነው እንግዲህ ደግሞ መጨረሻ ላይ ቶፕ ሲክስ ውስጥ መግባታችን የሰማነው። ይዘው አፕላይ እያደረገው ከአራት መቶ ስልሳ ምናምን አፕሊኬሽን በላይ ነው የገባው። ለዚያም አይ ቲንክ ዱሪንግ ኮቪድ ሆኖ ነው እንጂ ከዛ በፊት የነበሩት በአመት ስምንት መቶ እንደዚህ እስከ አንድ ሺ ድረስ አፕሊኬሽን ነበራቸው፣ እና ከዛ ነው ማለት ነው ወደ ስድስት ውድድሩ አድካሚ ነበር፣ ግን ቶፕ ሲክስ ውስጥ ከገባን በኋላ ለቶፕ ሲክስ ለገባ ነው የሜንቶርሺፕ ፕሮግራም ነበራቸው እና አጠር ያለ ትሬኒንግ ነበረው ላይን የምንሳተፈው እና በጣም በጣም ኢንትረስቲንግ ነበር። ቢያደክምም በተለይኛ ካለብን የስራ ጫና ቢከብድም ጥሩ አስተማሪ ነበረብን። ከዚህ በኋላ የሚቀጥለው ከቶፕ ሲክስ ውስጥ በኋላ የፋይናል ፒች አለን። ሁላችንም ፋይናል የምናቀርበው ዩኒክ ያደርገናል ድርጅታችን ዩኒክ የሚያደርገው ፖይንት ይሄ ነው፣ በዚህ በዚህ ምክንያት ማሸነፍ አለብን። ውድድሩን ብናሸንፍ ደግሞ ምን ምን እናደርጋለን አይነት የሚሉትን ፖይንቶች፣ አጠቃላይ ሁኔታ የሚያሳይ ፒች አዘጋጅተናል ኦልሬዲ እሱንም እሱ ነው የምናቀርበው ማለት ነው ፋይናል ላይ። ከዛ ያው አሸናፊዎች አናውንስ ይደረጋሉ ሁለት አሸናፊ ሶስተኛው ደግሞ የስት የኦዲንስ የሚመርጠው ናሽናል ወደ አስራ አምስት ሺ ዩሮ የሚሸለመው ሰው ማለት ነው። ማፊ ማህሌት ታፈወርቅ ለዚህ ውድድር ብቁ ያድርገውኛል ብላ የምታምኑባቸው ነገሮችንም ታስረዳለች። ሶ ማፊ ማፊ የምንሰራቸው ልብሶች ዓለም አቀፍ ጥራትንና ደረጃን ያማከለ ናቸው። ምርቶቻችን ደግሞ በምናዘጋጅበት ጊዜ ተሳታፊ የሆኑ ሰራተኞችን፣ ሸማኔዎቻችንን፣ ወይም እጃቸው ያረፈባቸውን ሰዎች ሁሉ በክብር በስነስርዓት የሚገባቸውን በመክፈል የተለያዩ ስልጣናዎችን በመስጠት ኢምፓወርመንት ላይም እንሰራለን። ደግሞ እጅግ የተመቻቸ የስራ ቦታ በማዘጋጀት እንዲሁም ደግሞ የምናመርታቸውን ምርቶች አካባቢያችን ላይ ጉዳት እንዳያደርሱ ደግሞ በጣም በጥንቃቄ ነው የምንሰራው። አንዳንድ ደግሞ ከምርት የተረፉ ነገሮች ሲኖሩ ሪሳይክል አድርጎ ወደ ሌላ ምርት በማውጣት የመሳሰሉትን በደንብ ሶሻል እና ኢንቫሮንመንት ላይ በደንብ የተጠና ፖሊሲ ቀርጸን በሱ ነው የምንንቀሳቀሰው። ና ይሄ ነው ብዬ የማስበው ያው ፕሮዳክታችን አለም አቀፍ ተወዳዳሪ መሆኑ እና ደግሞ ከሶሻል ና ኢንቫሮንመንት ላይ እስከ ዛሬ የሰራናቸውንም ስራዎች ይመስለኛል። አይ ቲንክ አንድ ዓመት የሚፈጅበት የውድድሩ ምክንያት በእያንዳንዱ ፕሮሰስ ላይ የምንለውን እና የምናቀርበውን ዶክመንት እንደገና ተራው ስራ በተግባር ይገልጻሉ የሚለውንም ፓርት ዲሊጀንስ ይሰሩ ነበር በእያንዳንዱ ስቴጅ ላይ እና ድርጅቱም እንደ ድርጅት እያደገ ነው። ለሰራተኛ እድል እየሰጠን ነው። ማህሌት በዚህ ውድድር ላይ መሳተፏ እጅግ ብዙ እንዳመጣላት ገልጻ፣ በኢትዮጵያም በቀጣይ የፋሽን ኢንዱስትሪው እንዲበለጽግ ለዘርፉ ትኩረት ሊሰጠው እንደሚገባ በግለሰብ ደረጃ መዋለ ንዋያቸውን የሚያፈሱ ሰዎችም ልብ ሊሉት ይገባል ትላለች። ለመጨረሻ ዙር ካለፉት የፋሽን ድርጅቶች ውስጥ ስማችን ሲወጣ ወይም ዜናው አናውንስ ሲደረግ ቢዝነስ ኦፍ ፋሽን የአሁን ኒውስን ጨምሮ ከመቶ በላይ የፋሽን ኢንዱስትሪ ላይ ኢንፍሉዌንስ ያላቸው ሚዲያዎች ዘግበውት ነበር እና ያንን ደግሞ ተከትሎ እኛ ራሳችን አይተን የማናውቀው በዌብሳይት ትራፊክ ነበር የገጠመን። በጣም ብዙ የእንኳን ደስ አላችሁ መልእክት ደርሶ ነበር ከተለያየ ቦታ አስበን ከማናውቃቸው ሎኬሽኖች እና በጣም ጥሩ ሳምንት ነበረ ልበለው። ዜናው ከወጣ ጀምሮ የነበረው ኤክስፔሪንስ ደስ ይላል። እንዳልኩሽ ነው ፋሽን ኢንዱስትሪው ሲታይ እና ሲወራ በጣም ቀላል ይመስላል። በቃ የሆነ ግላመርስ ህይወት ያለው ነው የሚመስለው። ግን ዲፕ ዳውን በተለይ ለሚሰሩት ሰዎች እኛ ለምናመርተው ዲዛይን፣ ለምናደርገው ይህን ሁሉ ማርኬት ለማድረግ ለሚለፋው ልፋት ግን እጅግ በጣም ከባድ፣ አስቸጋሪ፣ አድካሚ ሀይሊ ኮምፒተቲቭ የሆነ ስራ ነው። ግን እንደዛም ሆኖ የሚያመጣው ሪዋርድ ደግሞ በጣም ሰፊ ነው። ልክ እንደ ፊልም፣ እንደ ሙዚቃ የፋሽን ኢንዱስትሪው ዓለም ላይ ያለው ኢንፍሉዌንስ ቱም ትልቅ ነው እና በዛ መንገድ ኢትዮጵያ ውስጥ መታየት አልጀመረም ግን ሁለት ዋናዎቹ ሀሳብ ይህን ነገር አንደኛ መረዳት ከዛ ኢንቨስትመንት ነው ፋሽን ኢንዱስትሪ ካየሽ ለምሳሌ እነ ቶሚ ሂል ፊገር ወይም ሌላ አሜሪካን ውስጥ የሚታወቅ እንደ ማይክል ኮርስ አይነት ብራንድ ብንወስድ፣ ማለት ትልልቆቹን ትተን፣ በጣም በሚሊዮን ዶላር ኢንቨስት የተደረገበት ድርጅት ነው እና ዲዛይነሩ ብቻውን አይሰራም ሼር እንጂ ማጆሪቲው ኢንቨስተሮች በደንብ መጥተው ኢንቨስት አድርገውበት ማርኬቲንግ ኖሮት ትልልቅ ፋብሪካዎች ጋር ዲል ተደርጎ ትልልቅ ሪቴል ስቶሮች ተከፍቶ ገባሽ ኢኩዊቲ ፈርሞች አሉ። ወደ አለም አቀፍ ገበያ ሲመጣ ብዙ እኔም ተስፋ የማያደርጋቸው ነገሮች አሉ ግን ከዛ በፊት እንደ አንድ ኢትዮጵያዊ ግን ብዙ ባለ ሀብቶች እያደጉበት የመጣ ሀገር ስለሆነ የኢትዮጵያን ስም ይዞ የሚወጣ ፕሮዳክት ላይ ኢንቨስት ማድረግ ማለት የእውነት ለሴንቸሪ የሚወረስ ትልቅ አስተዋጽኦ ማድረግ ነው እና ብዙ ባለ ሀብቶች ኢንቨስትመንት ቢያስቡበት እና ኢንቨስት ቢያረጉበት ይህንን አይነት ስራ ብዬ አስባለሁ። የቶሚ ሄልፍገር ሀያ ሀያ ሁለት ቻሌንጅ አሸናፊዎች በሚቀጥሉት ሳምንታት ውስጥ የሚታወቁ ሲሆን ሁለት አሸናፊዎች በጥምረት ሽልማትና የአንድ ዓመት ስልጠና በመውሰድ ዓለም አቀፍ ገበያ ውስጥ የሚገቡበትን እድል የሚፈጥርም ይሆናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የጋቢና ቬ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ሁለተኛው ዘገባ ደግሞ እንሻገር። አረንጓዴ ሀሳቦች ሥነ ምህዳር ባለሙያ በሆኑት አቶ ስሜኑ ሀድማሱና አቶ ሰለሞን ወርቁ የተመሰረተ የአካባቢ ጥበቃና ተፈጥሮን የሚመለከቱ መረጃዎችን የሚያቀብል አውታር ነው። ከዚህ በተጨማሪም ወጣቶች ኢትዮጵያን የተለያዩ ጥብቅ የተፈጥሮ ገጸ በረከቶች እንዲጎበኙም የጋራ ጉዞችን ያሰናዳል። ስለ አውታሩ የበለጠ ለማወቅ ሀብታሙ ስዩ አቶ ስሜነህ አድማሱን አነጋግሮ ነበረ። አቶ ስሜነህ አውታሩን ለማቋቋም ያበቁ ምክንያቶችን በማስረዳት ውይይታቸው ይጀምራል። ዋና ለመቋቋሙ ምክንያት እንግዲህ የተፈጥሮ ሀብታችን እያየ ነው፣ በጣም እየተመናመነ እየመጣ ያለ ትልቅ ሀብት ነው። ይህንን የተለያዩ የሀገሪቱ ክፍሎች ለስራ በምንንቀሳቀስበት ጊዜ እያስተዋል ነው የመጣ ነው ጉዳይ በመሆኑ መጠበቅ፣ መንከባከብ፣ ለሚመጣው ትውልድ ማስተላለፍ ደግሞ የግድ አሁን ያለው ትውልድ ሊሰራው የሚገባ ስራ ነው ብለን በማመናችን በተቻለ መጠን የግንዛቤ ማስጨበቅ ስራ ለመስራት በሚል ነው። ምክንያቱም መንግስት በተወሰነ መልኩ የሚያደርጋቸው የጥበቃ እና የተፈጥሮ ሀብት የሪስቶሬሽን ስራ ወይም ደግሞ እንደዚ አይነት ስራዎች አሉ። በእርግጥ ግን እነዛ በመንግስት የሚሰሩት ስራዎች ተፈጥሮ ሀብትን ለመጠበቅ ይረዳል ብለን ስላላሰብን በተወሰነ መልኩ የሌላው የህብረተሰብ ክፍልም አስተዋጽኦ ያስፈልጋል በሚል ነው። እንግዲህ የአረንጓዴ ሀሳቦችን ምሽል ሲቁም መሰረት የቻል ነው። የማህበራዊ መገናኛ መንገዶችን በመጠቀም የተለያዩ ሀሳቦችን እንደሚያጋሩ፣ የተለያዩ ምክሮችን እንደሚሰጡ ነግረውናል። በምን በምን ጉዳዮች ነው የእናንተ መረጃዎች የሚያተኩሩት? ሌሎች አገልግሎቶችስ አሉ ወይ? እንግዲህ በአብዛኛው የምናጋራቸው መረጃዎች የጥበቃ ቦታዎችን የሚመለከት ነው። እኛ ያው እዛ አካባቢ ሰራ ባለሙያዎች እንደመሆናችን መጠን ብሔራዊ ፓርኮች፣ የዱር እንስሳት መጠለያዎች፣ ማህበረሰብ አቃፊ የጥበቃ ቦታዎች የምንላቸው የተለያዩ የጥበቃ ቦታዎች አሉ ኢትዮጵያ ውስጥ የተመሰረቱ በዛ አካባቢ እንግዲህ ዋነኛው ዋነኛው የተፈጥሮ ሀብት ስንል አብዛኛው የተፈጥሮ ሀብት ደግሞ ተከማችቶ የሚገኘው እነዚህ አሁን የጠቀስኳቸው ቦታዎች አካባቢ ላይ በመሆኑ እዚህ አካባቢ ላይ በምንንቀሳቀስበት ጊዜ ያየናቸው ችግሮችን መነሻ በማድረግ ለተለያዩ ተለያዩ ባለድርሻ አካላት የማህበረሰብ ክፍሎች ስለ ዱር እንስሳት ሀብታችን ምን ይመስላል? ከዚህ በፊት የነበረው የዱር እንስሳት ሀብታችን፣ አሁን ያለው የዱር እንስሳት ሀብቶች፣ ፓርኮቹ ጥበቃ ቦታዎች ሌሎቹም ያሉበት ሁኔታ ምን ይመስላል? ሀይቆቻችን በምን አይነት ደረጃ ላይ ነው የሚገኙት? የደን ሽፋኑ ምን ይመስላል? እንደዚህ የተመሳሰሉ ነገሮች ናቸው። በጥበቃ ቦታዎች ዙሪያ የሚኖረው ማህበረሰብ በራሱ አኗኗሩ ምን ይመስላል? የሚሉትን ነገሮች ነው ለተለያዩ የባለድርሻ አካላትን ተጠቃሚዎች ስናሰራጭ የነበር ነው። እግዚአብሔር ብቻውን በቂ አይደለም በሚል አሁን የሰስተነብል ትራቨል ወይም የዘላቂነት ያለው ወይም ሪስፖንሲብል ኃላፊነት የሚሰማው አይነት ጉዞዎችን ወደ ጥበቃ ቦታዎች ስናደርግ ነበረ። ባለፈው ዓመት ማለት ነው ከሁለት ሺህ አስራ ሁለት ኮሮና ከመምጣቱ በፊት የተወሰነ ጉዞዎችን አድርገናል። ወደ አንድ አራት የጥበቃ ቦታዎች ብሔራዊ ፓርኮች ላይ እሱን ስንሰራ ነበር። የኮሮና ቫይረስ መጥቶ ትንሽ ስራችንን አስተጓጉለው እንጂ ሌሎች የጉዞውን ፕሮግራም ወደ ሪሞት የሚባሉ ብሔራዊ ፓርኮች ወደዛ ድረስ ለመውሰድ ሌሎች የማማከር አገልግሎቶች በተለይ ይሄ የዲቨሎፕመንት ፕላኖች አሉ፣ የልማት እቅዶች አሉ ወደዚህ ወደ ወደ ጥበቃ ቦታዎች አካባቢ በጣም ያለሙ ቦታዎች የሚባሉት አካባቢዎች ላይ እዛ አካባቢ የሚሰሩ ልማት ስራዎች ተፈጥሮ ሀብቱን በማይጎዳ መልኩ የሰውን የአኗኗር ሁኔታን በማይቀይር መልኩ በተወሰነ መልኩ ዊንዊን በሆነ የተነጋገበ አይነት ስራዎች እንዲሰሩ የማማከር አገልግሎትን እሱንም እንሰጣለን። ብዙ ባልተሰራበት መስክ እንደመንቀሳቀሳችሁ የአካባቢ ጥበቃን የሚመለከቱ አሳሳቢ እውነታዎችን ለመረዳት የቻላችሁም ይመስለኛል። በዚህ ሰዓት እያዳመጡን ያሉ በርካታ ወጣቶች በአካባቢ ጥበቃ ስራዎች ውስጥ መሳተፍ ይገባቸዋል የሚያስብሉ ሀገራዊ አደጋዎችና ምክንያቶች አሉ ወይ? እንግዲህ ይሄ በጣም በቀላሉ የሚታይ ማንኛውም ሰው ሂዶ ሊገነዘበው የሚችል ጉዳይ ነው ምናልባት አዋሽ ብሔራዊ ፓርክ ጎብኚዎች ኢትዮጵያውያን ሂደው እዛ ያሉ የቆዩ የጥበቃና ቁጥጥር ባለሙያዎችን እንዲጠይቋቸው የዛሬ ሰላሳ አመት አርባ አመት አዋሽ ብሔራዊ ፓርክ ምን ይመስል ነበረ የሚለውን ነገር ቁጭ ብለው ከነዛ ሰዎች በመስማት አሁን ደግሞ ያለውን አዋሽ ብሔራዊ ፓርክ በማየት ማወዳደር ይቻላል። የዱር እንስሳት ሀብታችን እጅግ በጣም በከፍተኛ ሁኔታ ተመናምኖ ተመናምኗል። ኢትዮጵያ ውስጥ በጣም በቅርቡ ምናልባት የተለየ የጥበቃና ቁጥጥር ስልት ተከትለን ፕሮቴክት ማድረግ ካልቻለን ሊጠፉ የሚችሉ ትላልቅ አጥቢዎች አሉ። ልክ አሁን ራይኖ ኢትዮጵያ ውስጥ ከታየ ምናልባት ሰላሳ አመት ከዛ በላይ ነው ነው የሚባለው። ምናልባት ከተወሰነ አመታት በኋላ ደግሞ ዝሆን፣ አንበሳ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው። ከዛ በተጨማሪ እነዚህ ትላልቅ ብቻ ሳይሆኑ ሌሎች የዱር እንስሳትም ከፍተኛ የሆነ አደጋ ተደቅኖባቸዋል። ብሔራዊ ፓርኮች በልቅ ግጦሽ፣ በሰፈራ፣ በእርሻ በተለያየ አይነት የልማት እንቅስቃሴዎች በከፍተኛ ሁኔታ ጉዳት እየደረሰባቸው ያሉ ያሉ አሁን እንደዛ ሁኔታ ላይ ነው የሚገኙት። እና ባሌም ተራሮች ብሔራዊ ፓርክ መውሰድ ይቻላል። የአብጃታ ሻላ ብሔራዊ ፓርክ መውሰድ ይቻላል። ሰሜን ብሔራዊ ፓርክ መውሰድ ይቻላል። ያሉት የዱር እንስሳት ቁጥር፣ ብርቅዬ የሚባሉት የዱር እንስሳት ቁጥር በተለይ ሰሜን እና ባሌ የሚገኙት ቁጥራቸው ይህን አክል የምንኩራራበት አይነት ቁጥር አይደለም። እነዚህ አይነት አደጋዎች አሉ። ብሔራዊ ፓርኮቻችንን ልናደን የምንችለው ደግሞ በመንግስት ወይንም አንድ ተቋም በሚሰራው ስራ ብቻ ሳይሆን ከፍተኛ የሆነ የኢትዮጵያውያን በተለይ ደግሞ የወጣቱ ድጋፍ ያስፈልጋል። እንግዲህ በቀጣይ አመታት ይህንን ተቋም ምን ደረጃ ላይ የማሳደግ ፍላጎትና ህልሙን ያላችሁ አሁን ያለው ሁኔታ ተለውጦ እንደ ልብ መንቀሳቀስ በምንችልበት ሰዓት ሰፋፊ ስራዎችን አብረን ከህብረተሰብ ጋር ከወጣቶች ጋር በጋራ የምንሰራቸው ስራዎች ይኖራሉ። በተለይ የኮንሰርቬሽን ኢዱኬሽን ወይም የትምህርት ጥበቃ የአካባቢ ጥበቃ ትምህርትን በተመለከተ ህፃናት ላይ ጀምሮ ትምህርት ቤቶች ላይ ዚህ አዲስ አበባም ይሁን ሌሎች ክፍለ ሀገር ላይ የሚገኙ በፓርክ ዙሪያ በጥበቃ ቦታ ዙሪያ የሚገኙ ትምህርት ቤቶችን በሙሉ ማድረስ እንፈልጋለን። ከአዲስ አበባ የሚገኙ ወጣቶችን ወደ ኦሞ ብሔራዊ ፓርክ፣ ወደ ነጭ ሳር፣ ወደ አፋር፣ ወደ ተለያዩ ቦታዎች ይዘን በምንሄድበት ሰዓት አንደኛም የባህል ትውውቅም እያደረገ ነው። ስለዚህ በተለይ ወጣት ኢትዮጵያውያን በስፋት ተፈጥሮ ሀብታቸውን ካልቸርን የሚያውቁበት አይነት ሰፊ ዝግጅት አድርገን ጉዞ በጋራ እናደርጋለን። ሞር ሀገራቸውን እንዲያውቁ የህብረተሰቡንም የአኗኗር ሁኔታ እንዲረዱት የሚያስችል አይነት ስራዎችን እንሰራለን። ከዛ በተጨማሪ አንዳንድ የኢቨንቶችን ለማዘጋጀት ጥበቃ ቦታዎችን በተመለከተ የዱን ውጣትን በተመለከተ ትላልቅ ኢቨንቶችን እናዘጋጃለን። አዲስ አበባም በሌሎች የክልል ከተሞችን እነሱ እናደርጋለን። የማማከር አገልግሎትም እሱም በስፋት እንቀጥልበታለን። በተለይ የተለያዩ አይነት የልማት ሰዎች ሲከናወኑ አካባቢ ላይ ጉዳት የማያደርሱ ህብረተሰቡንም ተጠቃሚ በሚያደርግ መልኩ መሆን ስላለባቸው እሱንም አገልግሎት በሰፊው እንሰጣለን ብለን እናስባለን። ሰሙንና እንግዳውን እናመሰግናለን። የመጨረሻው ዘገባችን ደግሞ ከእንቅልፍ እጦት ጋር የተያያዘ ነው። ብዙ ሰዎች በዓለም ዙሪያ በእንቅልፍ እጦት ይቸገራሉ። በሳምንት ሶስት ጊዜ የእንቅልፍ ችግር ካጋጠማቸውም ጽኑ ህመማን እንደሚሰኙ ባለሙያዎች ይናገራሉ። ሀብታሙ ስዩም የአሜሪካ ድምጽ ዘጋቢዎች ያሰናዱትን ዘገባ እንደሚከተለው አሰናዱታል። እስራኤል ሞቦርኪ ኪንሻሳ ውስጥ በሚገኝ የግል ክሊኒክ ውስጥ መጠነኛ እንቅስቃሴ እያደረገ ነው። የ23ስት ዓመቱ ወጣት ለቀናት በዚህ ክሊኒክ ውስጥ አሳልፏል። በእንቅልፍ እጦት በሽታ ወይም ኢንሶምኒያ ሲሰቃይ ሰንብተዋል። ዛሬ ጤናው በእጅጉ እንደተሻሻለ ይናገራል። ላለፉት ጥቂት ወራት እንቅልፍ የሚያውክ በሽታ ውስጥ ነበርኩ። ከገሃዱ ዓለም ጋር በሚያራርቅ የጤና ሁኔታ ውስጥ ቆይቻለሁ። አእምሮውን የሚያውኩ ሱሶች ተጠቃሚ ሆኜ ነበር። አባቴም ተመሳሳይ ችግር ነበረበት። በስተመጨረሻም ለሞት ተዳረገ። ይህም እንቅልፍን የሚረብሹ ነገሮችን እንድጠቀም ገፋፍቶኛል። በዚህ በሽታ ስሰቃይ የነበረው ከ ሰባት ዓመቴ የጀምሮ ነው። ሩት የ አምስት ዓመት ልጅ ያላቸው እናት ናቸው። ልጃቸው ቀድሞ ሆነ ሌሊት ያለ እንቅልፍ እንደሚያሳልፍ ያስረዳሉ። እንቅልፍ የሚነሳ የአይምሮ ጤና ችግር ነበረበት። ብቻውን ያወራል። እዚህ ከመጣን በኋላ ግን ትልቅ ለውጥ አለ። ይሄ በሽታ ከጀመረው ብዙ ጊዜ ያልፎታል። ወደ ሌሎች ሆስፒታሎች፣ ወደ ባህል ሐኪሞችም ሁሉ ጭምር ሄደን ነበር መፍትሄ ግን አላገኘንም። እዚህ ግን ለውጥ አለ። መተኛትና መመገብ ጀምሯል። ብቻውን ማውራትም አቁሟል። የእስራኤልና የዘፌር ችግር ያልተለመደ አይደለም። የእንቅልፍ እክል ኢንሶምኒያ በመላ ዓለም ላይ በዲሞክራቲክ ኮንጎም ጨምሮ ብዙ ሰዎችን አጥቅተዋል። በሽታው የሚገለጸው በቂ እንቅልፍ ባለማግኘት ለመተኛት በመቸገር ነው። ይህ ሁኔታ ዕለታዊ አኗኗርን አስቸጋሪ ያደርጋል። የዚህ ችግር ምክንያቶች በርካታ ናቸው። ዶክተር ጄን ማሪ ካሻማ የአእምሮ ሐኪም ናቸው። ኢንሶሚኒያ ሌላ ጤና ችግር መኖሩ ጠቋሚ ነው። አንድ ሰው ድብርት፣ ስር የሰደደ የልብ ህመምና የትንፈሳ ችግር ካለበት ለመተኛት ምቾት ያጣል። ወይንም ደግሞ ለብዙ ጊዜ የሚቆይ ከባድ ህመም ያጋጥመዋል። ህመም እስካለ ድረስ በቅጡ ለመተኛት ይከብዳል። ኢንሶምኒያ ህክምና አለው። በግል የሚወሰዱ መድኃኒቶች ለዚህ ችግር ይመክራሉ። ባለሙያዎችን ማማከር ግን በእጅጉ ያስፈልጋል ይላሉ ዶክተር ጂን ማሪ። በኢንሶምኒያ ውስጥ አንዳንዴ የባህሪ ክትትል እናደርጋለን። ሳይኮቴራፒ ወይም የስነ ልቦና ህክምና እንሰጣለን የአንድን ሰው አኗኗር ለማስተካከል እንሞክራለን። ይሄን የምናደርገው በአእምሮ ሁኔታ ላይ አሉታዊ ተጽዕኖ እንዳይፈጥር ግለሰቡ ጭንቀት ውስጥ እንዳይገባና ካለ እንቅልፍ ክኒን እንዲያሸልብ ለማገዝ ነው። የህክምና ሂደቱ መሰረት ከያዘ በኋላ ዲያስፖም፣ ሜፕሮባሜትን የመሳሰሉትን የእንቅልፍ መድኃኒቶችን መጠቀም ጀምረናል። መድኃኒቶቹ ጭንቀትን ለመቆጣጠር በሥራ ላይ ሊውሉ ይችላሉ። ኢንሶምኒያን ለመከላከል ይቻላል። ባለሙያዎች በየዕለቱ ሰዎች አካላዊ እንቅስቃሴ እንዲያደርጉ ያበረታታሉ። የተመጣጠነ ምግብ እንዲመገቡ፣ ምሽት ላይ ከባድ ምግቦችን ከመውሰድ እንዲቆጠቡ ይመክራሉ። ቡናን ሲጋራንና የአልኮል መጠጦችን መቀነስ እንደሚያስፈልግም ይናገራሉ። አካላዊ እንቅስቃሴ ለጤና አስፈላጊ ቢሆንም ከመኝታ ሰዓታት ሁለት ሰዓታት ቀድሞ መደረግ አለበት ይላሉ። የዚህ ምክንያቱ ደግሞ የሰውነትን ሙቀት በመጨመር የእንቅልፍን ጥራት ስለሚያጓድን ነው። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዝግጅቶቻችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው፣ በመስተንግዶ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበር። በነገው ምሽት እንገናኝ እያልን እንሰናበታለን። ደናደሩ